ዴሞክራሲ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በአሁኑ ወቅት በዩናይትድ ስቴትስ ይገኛሉ። ቀደም ሲል ካናዳ ቆይታ አድርገው ነበር። በአጠቃላይ ሰሜን አሜሪካ ውስጥ ወደ ሁለት ወር ያህል አሳልፈዋል። አቶ ይልቃል አቶ ይልቃል ወደ ኢትዮጵያ ከመመለሳቸው በፊት አዲሱ አበበ ከቪኦኤ የአማርኛ ዝግጅት ክፍል ጋር አነጋግሯቸዋል። ነ አመሰግናለሁ። አቶ ይልቃል በሶስት ዋና ዋና ነጥቦች ላይ ነው ላዋየው ያሰብኩት። አንደኛ ወዲህ የመጡበትን ሁኔታ ምክንያቱን፣ ሁለተኛው ነገር ፓርቲ ውስጥ ያለውን ሁኔታ በተመለከተ፣ ሦስተኛው ወቅታዊ የኢትዮጵያ ጉዳይ ነው። ዛሬ የኢትዮጵያ ወቅታዊ ሁኔታ የውይይት ርዕሳችን ይሆናል። ኢትዮጵያ ውስጥ የተረጋጋ ነገር የለም። ከዚህ ቀደም ከስንት ወራት በፊት በኦሮሚያ አካባቢ በኦሮሞ ሕዝብ ላይ ችግር እንዳለ ግድያ እንደተፈጸመ ስደት እንደተፈጸመ እናውቃለን። አሁን በቅርብ ደግሞ ሳምንታት ወዲህ በሰሜን ኢትዮጵያ በተለይ ጎንደር፣ ባህር ዳር ዛሬ እኔና እርስዎ ስንዋይ ኢትዮጵያ ውስጥ ሰው እየሞተ ነው። የኢትዮጵያ ሁኔታ ያሳስቦታል? አቶ ይልቃል ኦ እንደው ይሄ ጥያቄ በዚህ ደረጃ የሚጠየቅ አይደለም። ያሳስባል ሳይሆን እንቅልፍ ይነሳል፣ ያስጨንቃል ከባድ ያለመረጋጋት መንግስት የሌላት ሀገር እንዳትሆን ፈራለሁ። ስልጣን ላይ ያሉት ገዢዎቻችን ጥያቄዎችን የሚያስተናግዱበትን ነገርና በተደጋጋሚ የሚሰጡትን መግለጫ እስከ ትናንትና ድረስ እሁድ ማታ ላይ ኢህአዴግ ምክር ቤት ተሰጠ የተባለው መግለጫና ኢትዮጵያ ውስጥ እየሆነ ያለውን ነገር ሳይ እነዚህ ሰዎች ማታለልና ማጭበርበር የዘላለም ባህሪያቸው አድርገው ህዝብን ሁሉ በራሱ በግብር ከፋዊ በተገዛ ጥይት ግንባር ግንባሩን እያሉ ዘላለም እንኖራለን ብለው የወሰኑ ሰዎች እንደሆኑ ማየት ችያለሁ። ሁለተኛ ነገር ደግሞ ህዝቡ አሁን የደረሰበት ሁኔታ ገጠር መንደሮች ሳይቀር ኢህአዴግ በቃይ ብሎ ተነስቷል እና ይሄ የሁለቱ ግጭት ለረዥም ጊዜ እነሱ የሚከበር ሰው እንዲጠፋ አድርገዋል። የኢትዮጵያን አካዳሚ ገለዋል። የኢትዮጵያን ሽምግልና ገለዋል። የኢትዮጵያን የዜግነትና ለሀገርና ለማህበራዊ አገልግሎት መዋልን እንደ መጥፎ ነገር አድርገው ውሸትን በአደባባይ ሰብከዋል። ዜጎችን እርስ በርስ በጥርጣሬ እንዲተያዩ አድርገዋል። ይህም ባደረጉበት ሁኔታ ነው እንግዲህ አሁን ይሄ ነገር እየተከሰተ ያለው ና ለእኔ በጣም አደገኛ ና አሳሳቢ ነገር ነው። መንግስት ግን እኮ ዜጎችን በጥላቻ ወይም በጥርጥር እንዲተያዩ ሳይሆን እንዲያውም እንዲፈቃቀሩ የብሔር ብሔረሰቦችን መብት ያስከብሮ ከዚህ ቀደም ባልነበረ ሁኔታ በዚህ አይነት እየሰራ ነው። ህዝባዊ ተቃውሞውንም በህግ መልክ አላገደም። መቃወም ይቻላል፣ ግን ጥፋት እስካልተደረገ ድረስ ህዝብን የሚያነሳሳና እርስ በርስ የሚያጋጭ ነገር እስካልተደረገ ድረስ ነው የሚለውና ገዢው ፓርቲ ወይም በአስተዳደር በመንግስት ላይ ለማድረግ ውሃ የሚቋጥር ምክንያት ማቅረብ አስፈላጊ ይመስለኛል። አረ ከዛ በላይ አለ አስወዲሱ የፈረንጆችን ውሃ የሚቋጥር የሚለውን ሳትለው ከኛ ሀገር ሞልቶ የተረፈ ምሳሌ ያለንና በእኔ እዚያ ወደ አሜሪካ ለመምጣት የፖለቲካ መሪ ሁኝ ኩ ሶስት አራት ጊዜ ከአውሮፕላን ማረፊያ ፓስፖርት እየተቀደደ ተመልሻለሁ። ዶክተር ምራራም እንደዚሁ ሰልፍ በጠየቅን ጊዜ እየተደበደብን በየእስር ቤቱ ስንታጎር የኖርንበት ጊዜ ነው። ከሁለት ወር በፊት እኔ ከመምጣቴ በፊት እኮ ባህር ዳር ላይ ሰልፍ ልናደርግ ጠይቀን ራሳቸው በእነሱ በሚሉት ተስማምተናል ብለው አዳራሽ ሁሉ ከፈቀዱ በኋላ ለቅስቀሳ ሄዱ፣ ሰዎችን በሙሉ አስረው ከአዲስ አበባ ሄዱ፣ የድምፅ ማጓያቸውን መኪናቸውን ሹፌራቸውን አድርገው ሰልፉ ካለፈው ከአንድ ሳምንት በኋላ በአንድ ሽብር ዋስ ለቀቋቸው። ምርጫ መቶ ፐርሰንት አሸንፋል። ግን ያኔ እኮ እነ እስክንድር ነጋ እኮ እስር ቤት ነው ያሉት። እኮ አሁን እኮ አጠቃላይ ስለ እውነት የሚናገሩ ጋዜጣ የሚጽፉ አማራጭ ሀሳብ የሚያሳዩ ሰዎች ሁሉ እኮ እስር ቤት ነው ያሉት። አሁን አሳሰበኝ የሚሉት እንቅልፍ ነሳኝ የሚሉት አገላለጥ፣ መንግስት አልባ ትሆናለች፣ ችግር ይኖራል ያሉት ነገር ከዚህ ቀደም ከተናገሩት ጋር አብሮ ይሄድ እንደሆን አላውቅም። በአንድ ወቅት ዶክተር መረራ እዚህ በተገኙበት ስብሰባ ላይ እርስዎ ስጋቶዎን ሲገልጡ ዶክተር መረራም ስጋታቸውን ገልጠው ነበር። በትክክል የእርስዎ ስጋት ምንድን ነው? እርስ በርስ ህዝብ የመጋጨት ጉዳይ ነው? እስቲ ንገሩኝ ስጋት። አዎ የእኔ ስጋት ምንድን ነው? ኢትዮጵያ ፌልድ ስቴት የሚባለው ወይም የጨነገፈ መንግስት ልትሆን ትችላለች ማለት ነው። በተረፈ ግን ብዙ ሰው የሚለው እርስ በርስ እንዳንበላላ እርስ በርስ እንዳንጫረስ እንደዚህ የሚሉት ነገር አለ። የኢትዮጵያ ህዝብ በጣም ተጠንቶ ያላለቀ ታሪክ ያለው እጅግ የተሳሰረ በክፉም በደጉም በጦርነትም በድርቅም በመልካም ግንኙነትም በአገዛዝም ሲዋሃድ ሲናጥ የኖረና ብዙ የጋራ ነገሮች ያሉት ህዝብ ነው። በጋራ ማንነት ያዳበራቸው ብዙ የሚያስተሳስሩት ሃይማኖቶቹ፣ ባህሉ፣ አጠቃላይ የወል ስነ ልቦና ሁሉ አብሮ ያለ ነገር ነው እና ዝም ብሎ እርስ በርሱ የሚጫረስ ህዝብ የእርስ በርስ ግጭት አያሰጋኝም፣ ነገር አያሰጋኝም። ስለምን ይሄንን ነገር የሚቆሰቁሱ ለስልጣን መወጣጫ የሚፈልጉ መጥፎ ነገሮችን እየቀሰቀሱ ራሳቸውን ለስልጣን መወጣጫ መሰላል ለማድረግ የሚሞክሩ ይሄ ኢሊት የሚባለው ልሂቅ የሚባለው ኃይል አካባቢ እንደዚ አይነት ችግር እንዳለ አያለሁ። በልሂቃኑ በኩል ነው ችግር የሚኖረው እንጂ በህዝቡ መካከል አይደለም ነው የሚሉት። በፍጹም እኔ በዚህ ደረጃ የኢትዮጵያን ህዝብ ከመሪዎቹ በላይ ቀድሞ አለም የሚባለው ለዚህም ነው ታዲያ። ለምን ስጋት የሆነ ቦታ የርስ በርስ ግጭት ከሌለ? አሁን እኮ በአደባባይ የማየው ነገር እሱን እኮ ነው። መንግስት ይገላል ህዝቡን በአደባባይ በጥይት ህዝቡ ደግሞ በመንግስት ላይ አቅሙ በቻለ ሁሉ እምቢ ብሎ እየሞተም እየወጣ ነው። አቅም ባገኘ ጊዜ ደግሞ የመንግስት ሹማምንትና ወታደሮችን ለመግደል ሁሉ ተነስቷል። ይሄ በህዝብና በገዥዎቹ መካከል የተፈጠረ ግጭት ነው። ይሄ ደግሞ መጨረሻ ላይ አገሪቷን የሚያስተዳድር የአገሪቷን ለዋላዊነትና ደህንነት የሚያስጠብቅ ስርዓት የሚያመጣ ፍትን የሚያመጣ ነገር ይጠፋና እንዳልኩት ወደ ጨነገፈ መንግስትነት ኢትዮጵያም እንዳትቀላቀል አካባቢውን የሚል ስጋት አለኝ ማለት ነው። ግን አሁን ላለው ችግር እርስዎ እንደ ኢትዮጵያ ወይም እንደ አንድ ታዋቂ ፓርቲ መሪም የመፍትሄ ሀሳብ የሚሉት ምንድን ነው? ምን መድረግ አለበት? አሁን እኔ የሚታየኝ የህዝቡን ጥያቄ በሚገባ ለማጤን ሞክሬያለሁ። በሰልፎቹም ላይ የሚሰሙ መፈክሮችንም ለማየት ፈልጌያለሁ። ለኢህአዴግ አጠቃላይ እውቅና የመንሳት ነው። ባንዲራዎችን የመቀየር በየመስሪያ ቤቱ ላይ አይቻለሁ። ብአዴን አይወክለንም፣ ኦህዴድ አይወክለንም የሚሉ መፈክሮችን ሁሉ አይቻለሁ። ይህን ሳይ አጠቃላይ የኢትዮጵያ ህዝብ የፈለገው ከህዝብ ለህዝብ በህዝብ የሚለውን መሰረታዊ የሆነ የዲሞክራሲ ጥያቄ የኢትዮጵያ ህዝብ የአገሩና የስልጣን ባለቤት መሆን ነው የፈለገው። ለዚህ ደግሞ ቀናው መፍትሄ ገዢዎቻችን ይህንን ነገር ለመቀበል አሁን በሚያሳዩት ነገርና በሚሰጡት መግለጫ አላየሁባቸውም እንጂ ጊዜያዊ የባላደራ መንግስት አቋቁሞ በዛ ሂደት ውስጥ ለዲሞክራሲ ግንባታ የሚያስፈልጉትን ነጻ ተቋማት በአንድ አመት ተኩልና በዛ በሚሆን ጊዜ አዋቅሮ ህገ መንግስትን አርቅቆ አዲስ ምርጫ አድርጎ ለፖለቲካ ቡድኖች እንዲወዳደሩ ድሉን ሰጥቶ ከዛ በኋላ ስልጣን ማስረክብ ነው። ስለዚህ እኔ የሚታየኝ ጊዜያዊ የባላደራ መንግስት ነው። ከዛ በታች ያሉ ነገሮችን ሁሉ እንዳየኋቸው ጥያቄዎችን ማለት ነው። የኢትዮጵያ ህዝብ ከዛ መለስ ባሉ ነገሮች እንደውም አሁንም ተናዶ ደጋግሞ እየተናገረ ያለው ከትናንትናው መግለጫ ኢህአዴግ ሙስና ነው፣ የአስተዳደር ችግር ነው፣ ይሄን ቀርፋለሁ ባለ ጊዜ ነው አሁን በሙሉ የአማራ ክልል ብለው አሁን በክልል በያዙ በጎንደር፣ በጎጃም፣ በሁሉም ቦታዎች ላይ ከባድ የሆነ ሰውየ ሞተ ተቃውሞ የተደረገው ከትናንቱ ጋር ኢህአዴግ መግለጫ በኋላ እና ያለው ነገር እሱ ብቻ አይመስለኝም። የሰማያዊ ፓርቲ ሊቀመንበር ከሆኑቱ ይልቃል ጌትነት ጋር የተደረገው ውይይት ተከታይ ክፍል የፊታችን ቅዳሜ በስፋት ይቀርባል።